اس بي اس راديو ዲያቆን ዮሴፍ ተፈሪ የኢትዮጵያውያን አሜሪካውያን የዜጎች ምክር ቤት ሰብሳቢና ግድቡ የኔ ነው ዘመቻ አስተባባሪ፣ ወይዘሪት ሚሚ ወልደ ዮሐንስ ጽናት ለኢትዮጵያ አገር ወዳዶች ማህበር አባልና ግድቡ የኔ ነው ዘመቻ አስተባባሪ፣ እንዲሁም አቶ ወንድም አገኘው አዲስ የጽናት ለኢትዮጵያ አገር ወዳዶች ማህበር አባልና ግድቡ የኔ ነው ዘመቻ አስተባባሪ። ወይዘሪት ሚሚ ድቡ የኔነው ዘመቻ በተለይ በስዊዘርላንድ ውስጥ በምን መልክ በኢትዮጵያውያን ዘንድ እንዲሰርጽና በእንቅስቃሴ ተሳታፊ እንዲሆኑ ለማድረግ ያሰባችሁት ከምን አኳያ ነው? ከዛ ባለፈስ የጽናት ለኢትዮጵያ ሀገር ወዳዶች ማህበር በእንቅስቃሴ አካልነቱ በሀገር ውስጥም ሆነ በሀገር ውጭ ላሉ ዜጎች ዘንድ እንዲዳረስ እና ተጽዕኖ እንዲያሳድር ለማድረግ ምን ነድፋቸዋል? በጣም አመሰግናለሁ። ትልቁ ነገር እንደ ጥናት ለኢትዮጵያ ነው በትልቁ እየተንቀሳቀስን ያለ ነው። እኔ ብቻ ሳልሆን ሌሎችም ተሳታፊዎች አሉ። ከስዊዘርላንድ ኢትዮጵያ ፍትሐዊ ተጠቃሚ እንድትሆን ነው የምንሻው ትልቁ ነገር። በታሪካችንም እኛ ቅኝ ተገዝተንም አናቅም ማንም መቶ እጃችንን ሊጠመዝዘን ሉዓላዊነታችንን ሊነጥቀን የሚገባ ጉዳይ አይደለም። የኢትዮጵያ መንግስት በትክክል የወሰደው አቋም ሉካኑን በዚህ አጋጣሚ ሳላደንቀ ላልፍም ምክንያቱም ከሀገር በላይ ከሀገር ጥቅም በላይ የሚበልጥ ነገር ስለሌለ ከድርድሩ ወጥተው ማቆማቸው ለእኛ ትልቅ ኩራታችን ነው። ምክንያቱም እስከ ዛሬ በነበረን ባሳለፍነው ጊዜ እናውቃለን። ምን ያህል የነበረውን የወያኔ መንግስት የሚቃወም የነበረው አንዱም መሬታችንን በማይገባ መልኩ እየሸጡ ለህንድና ለተለያዩ ሀገራት ብዙ ውርደት የነበረብን ዘመን አልፎ ዛሬ ለሀገር የሚቆም ለሀገር የሚቆረቆር ሀገርን ቅድመ የሚሰጥ መንግስትም ስላለን በዚህ አጋጣሚ እጅግ በጣም ደስተኞች ነን። እና እንዳልኩ ጽናት ለኢትዮጵያ ግሩፕ እያደረገ ያለው ምንድን ነው? ከነዚህ ከሁለቱ ከአሜሪካን ሲቪክ ካውንስሎች ጋር አብሮ በመተባበር በቫይበር ግሩፕ የሚሆን በፌስቡክ እንዲሁም በትዊተር ዘመቻ እናካሄዳለን። አንደኛ ህዝባችንን ከመንግስት ጎን እንዲቆም ግብጾች እጅግ በጣም ነው፣ በዲፕሎማሲ ስራው እየበለጡ ነው ያሉት እና እኛም የተጀመረ ፒቲሽን አለ። ፒቲሽኑን በመቀጠል በፌስቡክ ላይፍ እየተወጣ እንግዶችን እያቀረብን ህዝቡን ምን ላይ እንደደረሰ፣ ምን ላይ እንዳለ ማሳወቅና ከዚህም በኋላ በሚሰጠን መመሪያ መሰረት እነሱ በሚያመጡት የተለያየ ካምፔን በመሳተፍ እንትናችን እንቀጥላለን፣ ድጋፋችን እንቀጥላለን። ኢትዮጵያ መቼም ቢሆን በማንም ቅኝ ተገዝታ አታውቅም። ትናንት አባቶቻችን ታሪክ እየጠቀስን የምንኖርበት ጊዜ አይደለም። ታሪክ እንድንሰራ አሁን መቶልናል አይደለም እና እንደዚህ አይነት ነገር ከዛም ያለፈ መስዋዕትነት ቢሆን መክፈል አለብን። ምክንያቱም ውሃው የኛ ሆኖ የኛ ህዝብ መብራት በሌለበት በዚህ በድህነት በጉስቁልና እየኖረ በዛ ላይ ደግሞ ውሃውን ሁሉንም እንወሰድ አላለም። እነሱ ግብጾች ተጠቅመው የሚተርፋቸው ወደ ውቅያኖስ የሚገባ ውሃም እሱንም ነው እንጂ ሌላ የነሱን ትንም የሚነጥቅ ነገር አይደለም። ኢትዮጵያ ንካፈል ያለች የራሴን ውሃ ልጠቀም ግን እነሱን ጎታም አልነበርም። እና ያሳዝናል፣ እየተደረገ ያለው ነገር በተለይ ሀያላን መንግስታት ግብጽ ጋር ባላቸው ወዳጅነት ኢትዮጵያን በዚህ መልኩ ምት ሊያስገድዱ የሞከሩበትን ነገር ልክ አይደለም። ያንንም አሜሪካ ሀገር ያሉ ወይም በየ ሀገሩ ያሉ ወገኖቻችን እየሰሩት ያለው ነገር በጣም ትክክል ነው። እኛም በተለይ በስዊዘርላንድ የምንኖር ትልልቅ የዓለም እንትኖች የተባበሩት መንግስታት ድርጅት ዋናው እዚህ ነው እና ዓለም አቀፍ ቻሉ እና እዛም የሚገባ ፔቲሽን ካለ ሰላማዊ ሰልፍም ካስፈለገ ይሄ ኮቪድን እንትን በማይል መልኩ በሱም ላይም ሆነ በተለያየ መልኩ ለመሳተፍ ዝግጁዎች ነን። ጽናት ለኢትዮጵያ፣ ጠዋት እስከ ማታ ፌስቡካችንን ለህዝቡ አባይን የኛ ነው። ስለ አባይ ዝም አንልም። ከመንግስታችን ጎን እንቆማለን። በትዊተርም እንዳልኩ በቫይበር ግሩፕም እና በተለያዩ ነገሮችም እየሰራን ነው። ከሁለቱ ሲቪክ ካውንስሎች ጋር ደግሞ የሚመጣልን መመሪያ ተግባራዊ ለማድረግ ዝግጁ ነን። አመሰግናለሁ። አቶ ወንድም መገኘውስ ጽናት ለኢትዮጵያ አገር ደዶች ማህበር በዚህ በግድቡ የኔነው እንቅስቃሴን አስመልክቶ አውስትራሊያ ውስጥ ያሉ ኢትዮጵያውያን ዘንድ በምንም መልክ ነው ተደራሽ መሆንና ግንዛቤውን ለማስረጽ አስበው ያለው እንዲሁም በተቀረው ዓለም ጽናት ለኢትዮጵያ በዓለም አቀፍ በመላው ዓለም ያሉ ኢትዮጵያውያን ኔታ ያሉበት ስብስብ ነው። እነዚህ አውስትራሊያ ውስጥም የዚሁ ዜ ጽናት ለኢትዮጵያ አባል የሆኑ ሰዎች በየበተለያዩ ስቴቶች ያሉ እንደ ማንኛውም የዓለም በአለም ዙሪያ እንዳለው ኢትዮጵያ የኢትዮጵያ ኮሚኒቲ የኢትዮጵያ ማህበረሰብ ይሄ ጉዳይ እኛንም ይመለከተናል። ጥሪያችንንም እናስተላልፋለን። በአውስትራሊያ ውስጥ ያሉ ኮሚኒቲዎች፣ በአውስትራሊያ ያሉ የተለያዩ ኢትዮጵያውያን ተቋሞች በሙሉ በዚህ ጉዳይ ላይ እንዲሳተፉ አሁንም ጥሪያችንን እናቀርባለን። ወደፊት በአገር ደረጃ የምናደርገው ነገር ካለ ኮሚኒቲው እንትን ማህበሩ የሚያወጣው ነገር ይኖራል። በአጠቃላይ ግን እኛ የጽናት ኢትዮጵያ ማህበር በአጠቃላይ በአባይ ጉዳይ ላይ እየተደረጉ ያሉት ነገሮች በጥልቀት እየተከታተለ በስፋት እየመረመረ ለህዝብ ማቅረቡን ይቀጥላል። እነዚህ የምናቸው አድቮኬሲ ግሩፑና የስፌት ካውንስሉ እያደረጉ ያሉትን ነገር ከዚህ በማህበራዊ ሚዲያ በተለያዩ ንትሮች አሁን የሚንጠቀሳቸው ለማህበረሰቡ ማሳወቁን ያስፈልጋል። እንደነገርኩ ታላቁ ነገር ታላቁ ዓላማ፣ በኢትዮጵያ ላይ እየተሸረበ ያለው ሴራ የኢትዮጵያ የኢትዮጵያ ሕዝብ ማህበረሰብ ተከፋፍሏል ተብሎ ታስቦ በሱዳንም አዲስ መንግስት ነው ያልተረጋጋ መንግስት ነው ህልም ያልጠበቀ መንግስት ነው ተብሎ በዚህ በዓለም ባንክና በአሜሪካ መንግስት ከሚደረገው ጫና ባሻገር የኢትዮጵያን ሕልውና የሚፈታተን ሰላሟን የሚያናጋ በተለያዩ ታሪካዊ ጠላቶቿ ለተለያዩ ታሪካዊ ጠላቶቿ የተለያዩ ግባቶችን በመፍጠር እየተደረገ ያለውን ነገር ልነቃ ይገባል። እንደዚህ አይነት ነገሮች እኛ በተዳከምን በተከፋፈልን ቁጥር ሀገራችንን ወደ አደጋ ሊወስዷት ይችላሉ። ፖለቲካችን መዘመን አለበት። በምን መነቃወም የምንችለው መቃወም ያለብንን ነገር ማወቅ አለብን። አንዳንድ የማይነቁ ቀይ መስመሮች አሉ። በሀገር ህልውና እና አንድነት ላይ የፖለቲካ ልዩነት የለም። በሌሎች ጉዳዮች ላይ መለያየት ይቻላል። በሌሎች ጉዳዮች ላይ እርስ በርስንት ማለት ይቻላል። ግን መሰረታዊ በሆኑ የሀገር አጀንዳዎች ላይ ሊኖር የሚገባው አቋም አንድ ነው። እነዚህ ኃይሎች ኢትዮጵያን አደጋ ላይ ሊጥሩ እየተሯሯጡ ነው። ዓለም አቀፉ ማህበረሰብ የውስጥ ጥራቶቻችንም ጨምሮ። ስለዚህ እዚህ ላይ ኢትዮጵያውያን በአንድነት ቆመን አይሆንም ማለት አለብን። መከፋፈል የለብንም። ብሔራዊ አጀንዳ ማድረግ አለብን። ብሔራዊ አጀንዳ ለጥያቄ አይቀርብም። ቀይ መስመር አለ እዛ ጋር። ስለዚህ ሁላችንም አንድ ሆነን በዚህ ጉዳይ ላይ እንረባረብና አንድነታችንን ሶሊዳሪቲችንን ለአለም እናሳይ ነው ዋናው አላማ። ማንኛውም ኢትዮጵያ በየትኛውም ሀገር ያለ ይህን ነገር ጆይን ሊያደርገው ይገባል። ለመንግስት ድጋፍ መስጠት አለብን። እስካሁን ድረስ ይህን ሁሉ ጥረት እያደረጉ ላሉ ዲፕሎማቶቻችን ክብር መስጠት አለብን። በአለም አቀፍ ዙሪያ እየተንቀሳቀሱ ላሉ ትገዛ ማድረግ አለብን። ይሄ ነው የጽናት ለኢትዮጵያ አላማ 残ったって言ったら。 ዲያቆን ሴፍን ቀደም ሲልም እንደተነሳ በውይይቱ ብዙ ጊዜ ተተኩሮ በተለያዩ ምክንያቶች በእርግጥ አንዱም በኢትዮጵያ መንግስት በኩል ያለ ድክመት የሚነሳው ያሁኑ ብቻ ሳይሆን በተከታታይ ቀደም ሲል የነበሩ መንግስታት በኩል አባይን አስመልክቶ ጠቀሜታውንም ሆነ ከብሔራዊ ጥቅም አኳያ ከመከላከሉ አኳያ በቂ የሆነ ዲፕሎማሲያዊም ሆነ የሕዝብ ግንኙነት ስራ በሀገር ውስጥም ግንዛቤ ማስጨበጥ በባህር ማዶም እንደዚሁ በውል አልተሰራም። ያም ውጤት ነው ዛሬ ያለንን የተጽዕኖ ሚዛን አዛብቶ ያለው የሚሉ ትችቶች ይሰነዘራሉ፣ በተለያዩ ወገኖች በኢትዮጵያውያን ዘንድ። ይህንን ለመፍታት ምን መደረግ አለበት? ግጥ የኢትዮጵያውያን አሜሪካን የዜጎች ምክር ቤት እስካሁን እያደረገ ባለው ላይ ወደፊት ምን ለማድረግ አስበዋል? መንግስትስ በዲፕሎማቶቹ እና እንደዚሁም በዜጎቹ አማካኝነት ባህር ማዶ መሆን ሀገር ውስጥ ባሉት የዛ አይነት ድምጾች ጎልተው ይሰሙ ልክ አሁን እንደተጀመረው እንቅስቃሴ ለወደፊቱ በተጠናከረ መልክ በምን መልክ ሊከወን ይገባል ይላሉ። ዲፕሎማሲያዊና የህዝብ ግንኙነት ስትራቴጂ ንድፍ ያስፈልጋል። ባይኖት በጣም ጥሩ ጥያቄ ነው። ይሄ ወሳኝ ነገር ነው። ምክንያቱም ይሄ ነገር አሁን ላለው ነገር ብቻ ሳይሆን ወደፊትም ላሉት ብዙ ጉዳዮች በተለይ ዲያስፖራ ውስጥ ያለነው ሰዎች በአካል በኢትዮጵያንን ብንለያትም ከኛ ጋር ያለች በነፍስም በስጋም ያለች ሀገር እንደመሆኗ እንደው ይህንን አሁን የተጠይቀው ሞስት ኢምፖርታንት የሆነ ጉዳይ እንዴት ነው ከእንግዲህ ወዲህስ የምንሆነው እንዴት ነው፣ እንዴት ነው አብረን መናበብ የምንችለው የሚለው በጣም ወሳኝ ጥያቄ ነው። ባይተወይ እንደው ጽናት ኢትዮጵያ የሚያደርገውን ነገር እንደው በእኛም አይን እንዴት እንደምናየው ትንሽ እንድናገር ብትፈቅድልኝ በጣም እጅግ በአሁን ሰዓት ቅድም እንደተባለው ግብጾች ደጋግመው የሚያወጡት ጉዳይ ምንድን ነው? ከኛ በላይ ከኢትዮጵያ የበለጠ የኢኮኖሚክ ሌቨሬጅ አለን፣ የጦር መሳሪያም አለን፣ አለም ደረጃም ደጋፊዎቻችን ብዙ ናቸው፣ አረብ ሊግ በኛ ነው። ይህም ሁሉ ነገር ደምረው ምን ይላሉ? ከይህንን ሁሉ የሚያስንቀው ትልቁ ግን ይላሉ፣ አባይን በሚመለከት ከህፃን ትናንት ከተወለደው ልጅ ነገ እስከሚሞተው ሽማግሌ ሁላችንም አቋማችን አንድ ነው። በአንድ ቃል ነው የምንናገረው። አባይ ማለት ግብጽ ናት፣ ግብጽ ማለት አባይ ነው ብለን ነው የምንለው። ኢትዮጵያ ግን የዚህ እድል የላትም። ተከፋፍለዋል፣ በዘር በጎሳ በምንድን ተብሎ በተልት ባለፉት ሰላሳ አመት በጣም አድርገው የደከሙ በመሆናቸው ይሄ የጦር መሳሪያ መኖሩ ከነሱ የበለጠ ገንዘብ መኖሩ ምናምኑ እስቲል ሀብት ቢሆንንም ትልቁ ሀብታችን የነሱ መከፋፈል የኛ አንድ መሆኑ ይላሉ። በግልጽ ነው የሚናገሩት። እና ጽናት ለኢትዮጵያ ይህንን ነገር የመወትወቱን ስራ በጣም በከፍተኛ ደረጃ ትልቅ መልስ እየሰጡ ያሉ አካል ናቸው። ለመጀመሪያ ጊዜኛ እዚህ ፕቲሽን ስናወጣ በእውነት እንደሚታየው ኢብን ለሜድኤችር መቶ ሀያ ስምንት ጊዜ ብዙ ድጋፍን ቢኖረን ከነበረን ሰባት እጥፍ ነው። አሁን ፈትሽኑ የደረሰው ይሄ ሁሉ የሆነው በእነዚህ ኃይሎች ንቅናቄ ነው። እኛ በምናደርገው ሳይሆን እነሱ በሚያደርጉት ንቅናቄ ነው። ቪዲዮ በእንግሊዝኛ የወጣው ቪዲዮ አሁን ስራችን ምን ሆኗል? እኛ እንደዚህ አይነት ጥሩ ነገር መልካም ነገር ለኢትዮጵያ የሚጠቅም ነገር ሰዎች በቁጭት እየተነሱ ሲያመጡልን፣ ይህንንም አሁን ለምሳሌ ቪዲዮውን የወጣው አንድ ሰው ብቻውን ካናዳ ያለ የዲጂታል ሚዲያ ኤክስፐርት የሆነ ሰው ይበለብ ያደረገው ነው። ትልቁ አስተዋጽኦ ምንድን ነው? በሶስት ደቂቃ ውስጥ በእንግሊዝኛ እንዴት የአባይ ጉዳይ እንዴት እንዴት አይነት አንፌር የሆነ ኢትዮጵያን ሀብቱ ኢትዮጵያ ሆኖ ኢትዮጵያ እንደተጎዳችበት ሌሎች ደግሞ አሳልፈው ከራሳቸው ወጥተው ለሌላ አገር የሚሸጡት ሀብቱ መሆኑን የሚያሳይ ቪዲዮ ነው እና ወደ ግማሽ ሚሊዮን ሕዝብ ሁሉ አይቶታል። አሁን እንደውም የኢትዮጵያ መንግስት ቪዲዮውን አይቶ በጣም ስለወደደው ባካቸው ይህን ነገር ግን በዚህ በፈረንሳይኛም በአረብኛም አውጡልን ብሎ በዚህ ሳምንት ያ ወጥቶ በአለም አረብ ሀገሮችም ሊሰራጅ ነው። ይህንን ሁሉ ልናደርግ የቻልነው በጽናት ኢትዮጵያ አይነት ኃይል ነው። የእነሱ ቀደምተኝነት ይህንን በማሰራጨት በተለይ በዚህ በኮቪድ ሁኔታ ላይ በአካል ወጥተን ካምፔን የማናደርግበት ጉዳይ ሆኖብን በቤት እስረኞች ሆነን ያን ያህል ግን የሰውን ተቀባይነት እንድናገኝ ኢትዮጵያኖችን መነሳሳት ሊያደርጉልን የቻሉት እነሱ በመሆናቸው ክብር፣ ምስጋና ይድረሳቸው። ወደ ጥያቄ ልመለስና በእውነት እኛም እስካሁን ድረስ የኖር ነው በተቃዋሚነት ነው። አርባ አመት ሙሉ ዲያስፖራ ማለት የዕጣችን ሆኖ በተቃዋሚ ዘርፍ የተቀመጥን ነው። የምናውቀው መቃወምን ብቻ ነበረ። አሁን ዲያስፖራው ላይ በኢትዮጵያ አዲስ የዲሞክራቲክ ፍንጭ፣ ሰብአዊ መብትን የመሻሻል ሌሎችም ነገሮች አሉ ሲባል አንድ የነበረን ነገር ምንድን ነው? እኛና እነሱ መናበብ የምንችልበት ድልድይ አልተፈጠረም ነበር። አሁን ምንድነው የሆነብን? የዚህ የአባይ ጉዳይ መጥቶ በላች ፊታችን ሲፈነዳ ይሄንን ድልድይ አለመኖር አንተ ወንድሜ እንዳነሳኸው ከምንም ነገር በላይ አጉልቶ አሳየን እና እንዳጋጣሚ አጋጣሚ የሆነው የኢትዮጵያ ልዑካን እዚህም አምባሳደር ፍጹም ድረሱልን ብለው ጥሪ ሲሰጡ እኛ ደግሞ የምንሄድበታተን እንዴት ይህን ነገር እንዴት ቁጭ ብለን እናያለን? ይህን እነዚህን ሰዎች ሄደን ምስቲ እናነጋገር ስንል ተገናኘን። ያ ነው እንግዲህ ያ በችግር ጊዜ በቀውጢ ጊዜ ያንን ድልይ ለመዘርጋት የበቃ ነው። ይሄ ጉዳይ ደግሞ መንግስትን የመደገፍ ሳይሆን ሀገርን የመደገፍ ነው። በኢትዮጵያ ከፍተኛ የሆነ ነጻነቷን የምታጣበት ጉዳይ ላይ ሁልጊዜ ኢትዮጵያ ውስጥ ቅራኔ አለ። የፖለቲካም የብሔርም የምንም ቅራኔ ነበር። በአድዋ ጊዜ አሁን አሁን ካለው ቅራኔ የባሰ ቅራኔ ነበረ። ግን የኢትዮጵያ ሕዝብ መንግስትን ለመንግስት አይደለም ልሙት ብሎ የሚወጣው የሚወጣው ግን ይችን ሀገር ነጻ አድርጎ ለማለት ስለሆነ አባቶቻችን ያንን ያስተማሩንን ያን መስዋዕትነት እኛ እንደ የእነሱን ያህልን ፓምፓን ከፍበት ዋጋ እንደው የምንደርስበት ነገር ለይተን የማወቅ ነው። ሀገርና መንግስት የተለያዩ ናቸው እና ሰዎች መንግስትን ለመቃወም ሲሉ ሀገራቸውን ሳይረዱ ቢቀር እንደ ክህደት የሚቆጠር ነገር ነው እንደ መሆኑ፣ ይህንም ጉዳይ በምንይዝበት ጊዜ ሉዓላዊነቱን የኢትዮጵያን ሉዓላዊነት የሚያስከብር ነገር ይህ መንግስት በመስራቱ ይህንን በማድረጉ ደግሞ ከኛ አቋም ጋር መቶ በመቶ የተስማማ በመሆኑ ኢትዮጵያና መንግስት በአባይ ጉዳይ ላይ አንድ ሆኖ የአንድ ገንዘብ ወአንድ ሳንቲም ሁለት ገጽ ነው። አንዱ መለየት አይቻልም። በዚህ ጉዳይ ምክንያቱም ችግር የሚፈጠርብን ቢሆን ነበር ምንድን ነው፣ ይህን ነገር አሳልፈው ሊሰጡብን ነበር የቅድሞ እንድንንዳርም የቅኝ ግዛትን ውል ኢትዮጵያ ተቀብላ ልዑላዊነቱን አሳልፋ ለግብፅ ብትሰጥ ነው። ይህ ይህኛም ብንሆን የሚጓድር ልንነገር አለን። በነገራችን ላይ የአባይ ግድብ ልዑላዊነቱ ለኢትዮጵያ ብቻ አይደለም፣ ለሌሎች ዘጠኝ አስራ አንድ ሀገሮችም ልዑላዊነት ኢትዮጵያ በቃ የመጨረሻዋ ግድብ ናት። ግብጾች ኢትዮጵያን ካሸነፉ ሌላ መንግስት ሊቋቋማቸው የሚችልም አይኖርም። ስለዚህ እኛ በመሳሳት የኛ ስጠት ኮላተራል ዳሜጁ ከእኛ አልፎ በሌሎችም ሀገሮችም ይተርፍ ነበር። ስለዚህ አሁን በዚህ ጉዳይ ላይ እኛም እነሱን ምሩን፣ አስተምሩን። አስር አመት የተነጋገራችሁበት ነገር ነው። ይህ ነገር ሲጀመር ሁላችንም በተቃዋሚነት ነበር። አንደኛ ይህን ነገር በእውነት ከዚህ ችግረኛ ህዝብ የሚዋጣ ገንዘብ በስራ ሊሆኑ የምናየው አልመሰለንም። እና በዛም በነበረው ሁኔታ ላይ በተቃውሞ እንደመጣንበት አሁን ድረሱልን ሲሉ ወይም እንድረስ ብለን የሚያስብ የሚሄድ ያ ሁሉ ባጌጅ መንፈሳችን ውስጥ ስለነበረ ያንን መጀመሪያ ማሸነፍ ነበረብን እና አሁን እግዚአብሔር ይመስገን የመናበብ ችሎታ ፈጥረናል። ማንን ደውለን ማንን አንኳክተን ሄደን ጥያቄውን የምንጠይቀውን ጥያቄ በትክክለኛ ቅን በሆነ መንገድ ጥያቄው ተተቁሞ መልስ የምናገኝበት ድልድይ ተፈጥሯል። ይሄ ቀላል ነገር አይደለም። ኢትዮጵያኖች ስንባል በተለይ ባለፉት አምስት ዓመት ማለትም ሁለት ከሁለት ዲያስፖራ የሆንበት ሁኔታ ከሀገራ ከሀገራችን ጉዳይ ባይተዋር አድርጎን ነበር እና አባይ መልሶ ቤተስ አስገባን እና ሀገራችንንም እንድናገኝ አድርጎናል። ይህ ቀላል ነገር አይደለም። ኢትዮጵያ ከተማ ውስጥ ገብታለች። በዚህ በኮሮና ቫይረስ በአንድ በኩል፣ በአባይ በኩል ደግሞ እኛካ ላይ የምንለው የማትቀበሉ ከሆነ ብሎ የሚያስፈራሩን ኃያላን አገሮችን ይዘውብን የመጡ ጠላቶቻችን ታሪካዊ ጠላቶች መጥተዋል። እና ኢትዮጵያን የሚለየ በአሁን ሰዓት ሁሉም ዓለም በኮሮና ቫይረስ ተይዘዋል። የኢትዮጵያ ግን ሁለት ቫይረስ ነው ያላት። አንዱ ኮሮና ቫይረስ ነው፣ ሁለተኛው ደግሞ ግብጽ ነው። እሱን ደግሞ ብቻዋን የምትቋቋምበት ነገር ስላልሆነ ይህኛ የዲያስፖራ እሪ ማለት አለን። ይሽ ማለት ለነሱ እንዳጋጣሚ ጉዳይ ሚኒስትር አቶ ገዱ አንዳርጋቸው ማክሰኞ ዕለት አንድ አምስት ስድስት ሰዎች ለምናውን ስብሶ የነገሩን ነገር ምንድን ነው ዲያስፖራዎች የምታደረጉት ስራ ለእኛም መጫወቹ መጫወት ምን ያህል ነፍስ እንደሚሰራብን ቋንቋ የለኝም የምንገልጽበት። ያልጠበቅነው ነገር ነው የምታደርጉት። አደራችሁ ቀላል ነገር እንዳይመስላችሁ ብሎ ነው። እንደው እንትን ያለሆነ እና ወንድሜ የጠየቀኝ ጥያቄ በዚህ ቀውጢ ጉዳይ ያ ድልድይ ስለተዘረጋ ወደፊት የምናበብ እንደሚችል ምክንያቱም ያ ኢትዮጵያ በአባይ ተጀምሮ በጣም በአባይ የሚያልቅ ነገር አይደለም። ወደ ብዙ ነገሮችም አለው። አሁን ፍንጭ ያየነው ነገር ቢኖር ምንድን ነው፣ አሜሪካኖች በዚህ በቫይረሱ የተነሳ በነገሩ ላይ በጣም ስለተያዙ፣ ይህም ይሄም ስቲቨን መኑቺ የሚባል ሰው ትራምፕ መርጦ ኢትዮጵያ ቤት ተጽዕኖ አድርግ የተባለው ሰው በዛሬው ዕለት ኮንግሬስ አይተኖ ሰምቶ ነው የማናውቅ ኤመርጀንሲ ገንዘብ በአሜሪካንን ለማረጋጋት ያወጣውን ገንዘብ እሱ ዋና ኃላፊ እንዲሆንበት ስራ ስለተሰጠው የኢትዮጵያን ተጽዕኖ የሚያሰላስልበት ምግቡ ያለውም አይደለም። ቅድም ያልኩት ይህን በዓለም ደረጃ ያሉትም ትልልቆቹ እንደ ዩናይትድ ኔሽን፣ እንደ ኢዩ፣ ሌሎችም በኢትዮጵያ በዚህ ጉዳይ ላይ እናንተ ራሳችሁ ተነጋገሩበት የሚለው ግል ስላስገደዱ

ግን አንድ ነገር ጠይቃ ነበር ተባለ። ይኸውም አሜሪካን በታዛቢነት በአደራዳሪነት በታዛቢነት ቢሆን መግባት ትችላለች ወይ ተብሎ ተጠይቆ፣ ኢትዮጵያ አንደኛ በቀድሞ ሁኔታ በፍጹም በምንም አይነት መንገድ አትገባም። በታዛቢነት የምትገባ ከሆነ በጣም ብዙ አፍሪካን ሀገር ያሉ በተለይ የአባይን ወንዝ የሚያካትቱ አገሮችን እዛ ታዛቢነት ማህበር ውስጥ መግባት አለባቸው። ከዛ ውስጥ አንድ ሁለት ተብሎ የሚቆጠሩ አሜሪካ ብቻ ሳትሆን፣ ሌሎችም ሀያላን ሀገሮች እንደ ቻይና፣ ራሻ፣ ሌሎችም ሀገሮች የሚገቡበት በታዛቢነት ካልሆነ በስተቀር አሜሪካ በፊተኛው በቀደምተኝነት የገባችበትን ሁኔታ ላይ አንፈቅድም ተብሎ መልስ ተሰጥቷቸዋል። ያ ማለት ምንድን ነው? ኢትዮጵያን ልብሬጅ አግኝታለች ማለት ነው። ያ ማለት ምንድን ነው? ክሊርሊ በዚህ ጉዳይ ፌት አኮምፕሌ ብለው አምነዋል። ወደዱም ጠሉም ኢትዮጵያ ውሃውን መሙላት እንደምትጀምር አምነውበታል። እና ያ ጥሩ ሁኔታ ነው ማለት ነው ለኢትዮጵያ። እና አይሆፕ ወንድሜ አበዛው ብህ ሀተታውን መልስ ግን ሰጥቻ ያለው እሱ አረጋለሁ። ዲያቆን ዮሴፍ ተፈሪ የኢትዮጵያውያን አሜሪካውያን የዜጎች ምክር ቤት ሰብሳቢ ና ግድቡ የኔነው አስተባባሪ ወይዘሪት ሚሚ ወልደ ዮሐንስ ና አቶ ወንድማገኘው አዲስ ጽናት ለኢትዮጵያ አገር ወዳዶች ማህበር አባል ና ግድቡ የኔነው ዘመቻ አስተባባሪዎች ለቃለ ምልልሱ እናመሰግናለን። እኛም እናመሰግናለን ካሳሁን ለምን ጊዜ እኛም በጣም እናመሰግናለን። በዚህ አጋጣሚ ለመላ ኢትዮጵያውያን ይህን ፕሮግራም ለምትከታተሉ እባካችሁ አባይ የኔ ነው የሚለውን ዘመቻ ተቀላቀሉን። ይሄ በኢትዮጵያ ሉዓላዊነት ዙሪያ የምንሰራበት ትልቅ ነገራችን ነው እና አንዳንድ ደግሞ የምንሰማቸው ነገሮች አሉበት። የኢትዮጵያ መንግስትም በመቃወም ይህንንም አባይን ወደ ሌላ የሚወስዱ ሰዎች እንዳሉ እየሰማ ነው እንደ ፓርቲ እንደዚህ አይነት ነገር በፍጹም አያስፈልግም። በኢትዮጵያ ሉዓላዊነት ሁሉም አብሮ ሊቆም ይገባዋል። ይህን የማያረግ ማንኛውም አካል ግን በምንም መልኩ ይቅርታ የማናረግለን እንደ ሀገር ጠላት ነው የምንቆጥረው እና እባካቸውን ይህን ዘመቻ ተቀላቀሉን እንላለን። እዚህ በጣም እናመሰግናለን ስለተሰጠን እድል። እያደመጡ የነበረው የኤስ ቢ ኤስ አማርኛ ፕሮግራም ነበር። የፕሮግራሙን ቀጥታ ስርጭት ሰኞና አርብ ምሽቶች ያድምጡ። እንዲሁም ድረገጻችንን በመጎብኘት ኦን ዲማንድ እና በኤስቤስ ራዲዮ ሞባይል አፕ ማድመጥ ይችላሉ። ድረገጻችንን ኤስቤስ ኮም ኤዩ አምሃሪክን ይጎብኙ። Want to hear more stories like this? Listen on Apple Podcasts, Google Podcasts, Spotify, or wherever you get your podcasts from.